አውሮፓና ጀርመን የአፍሪካና የአውሮፓ ግንኙነት ረጅም ዘመን ያስቆጠረ ዘርፈ ብዙና ታሪካዊ መሆኑ የሚታወቅ ነው። ከ960ዎቹ የአፍሪካ ሀገሮች የነፃነት ዓመታት በኋላ ከአውሮፓ መንግስታት ጋር የነበሩት ግንኙነቶች በአብዛኛው የቀድሞ ቅኝ ገዢና ተገዢ ሀገሮች ግንኙነት ሆኖ ቆይቷል። በቀዝቃዛው ጦርነት ጊዜም ቢሆን ከምዕራቡ አልያም ከምስራቁ ጎራ በመወገን የእርዳታ ሰጪና ተቀባይ ግንኙነት ነው የነበረው። ከ990 ዎቹ መጀመሪያ ዓመታት ጀምሮ የምስራቁ ጎራ ሲፈራርስ እና የምዕራቡ የገበያ ስርዓት ዋና ወርዮት ዓለም ሆኖ ሲወጣ ዴሞክራሲ፣ የሰብአዊ መብትና ነፃ ገበያ የመሳሰሉት ጽንሰ ሀሳቦች ከምዕራቡ ዓለም ጋር ለሚደረጉ ግንኙነቶች መርሆች ናቸው ተብሎ ሲሰበክ እስካሁን ዘልቋል። ዛሬ የጎርጎሳውያኑ አዲስ ዓመት 2018 ሁለት ብሏል። ባለፈው ዓመት አዲስ የአፍሪካና የአውሮፓ ህብረት ግንኙነት ማዕቀፍ ያስፈለገበት ብቻ ሳይሆን የአዲስ አይነት የትብብርና ግንኙነት መመሪያዎችና ፖሊሲዎች ጅማሮም የታዩበት እንደሆነ ነው የሚነገረው። በ2017 የአውሮፓ ህብረትንና የአፍሪካን የወደፊት ግንኙነት በሚመለከት ምን ተከናወነ? የወደፊቱ ግንኙነት መርሆችስ ምን ሊሆኑ ይችላሉ? የኢትዮጵያና የአውሮፓ ህብረት ግንኙነት እንዴት ይቀጥል ይሆን? የዛሬው የአውሮፓና ጀርመን ዝግጅት የሚያተኩርባቸው ናቸው። አብራችሁን ቆዩ። የአፍሪካ ሀገሮች ነጻነታቸውን ካገኙባቸው ከ1960ዎቹ ዓመታት ወዲህ ከቀድሞ ቅኝ ገዢዎቻቸውና ሌሎች አውሮፓውያን ሀገሮች ጋር በግላቸውና በድርጅታቸው በኩል የተለያዩ የትብብርና የንግድ ስምምነቶችን ተፈራርመው በጋራ ሲጓዙ ቆይተዋል። ግንኙነቶቹ ከቀድሞ ቅኝ ገዢና ተገዢ ሀገሮች ጋር የሚደረግ ግንኙነት ከመሆን የዘለለ ይሆን ዘንድም እንደ የአውሮፓ አቆጣጠር በ2000 ዓ ም ኮቶኖ ላይ በተፈረመው የአውሮፓና የአፍሪካ ካሪቢያንና ፓስፊክ ሀገሮች ስምምነት ቀጥሎም በሊስቦኑ የሁለቱ አህጉሮች መሪዎች የጋራ ጉባኤ በተነደፈው የጋራ ስትራቴጂ ውል ሲተገበሩ በነበሩ ፕሮግራሞችና የልማት ትብብሮች በሁለቱም ወገኖች ብዙ ለውጦች ተገኝተዋል ተብሏል። ባለፉት ዓመታት በተለይ በአፍሪካ በርካታ የኢኮኖሚና ማህበራዊ ለውጦች የታዩ ሲሆን የተገኙ እድገቶችና የታዩ ለውጦች እንዲሁም የሚከሰቱ ችግሮች ግን በአውሮፓ ውስጣዊ የፖለቲካ ስርዓትና የኢኮኖሚ እድገት ላይ ተጽዕኖ ፈጣሪዎች እየሆኑ መምጣታቸው ተስተውሏል። በዓለም አቀፍ ደረጃ አሳሳቢ በሆኑ አጀንዳዎችና የሰላም ስጋቶች ላይም የበርካታ አፍሪካ ሀገሮች ሚና እየጨመረ መምጣቱ በዓለም ሰላምና ደህንነት ላይ አፍሪካ ያላትን ሚና አሳድጎታል። ይሁንና የአሁኑ ወቅት ሁለቱም አፍሪካና የአውሮፓ ህብረት በበርካታ አህጉራዊና ዓለም አቀፋዊ ችግሮች ውስጥ ተይዘው የሚገኙበት ጊዜ ሆኗል። ሁለቱም አስተማማኝ ባልሆነ የዓለም አቀፍ የፖለቲካ ድባብ ውስጥ ይገኛሉ። ሁለቱም የተለያዩ አይነት አደጋዎችና ቀውሶች ሰለባዎች እየሆኑ ነው። በሁሉም አካባቢዎች የደህንነትና የሽብር ስጋት ሰፍኗል። የሰዎች በገፍ መፈናቀልና መሰደድም እየተለመደ ሆኗል። ስደተኞች በገፍ የሚፈልቁባት፣ ሽብርተኞች የሚናሃሩባት፣ ጦርነትና እውከት የተስፋፋባት፣ ረሃብ ችግር ስር የሰደደባት አፍሪካ ጋር በጥቂት መቶ ኪሎ ሜትሮች ርቀት ተጎራብቶ የኢኮኖሚም ሆነ የፖለቲካ ሰላም ማግኘት እንደማይቻል አውሮፓውያኑ ተረድተውታል። ቀደም ሲል የነበሩት የኮቶኖውን የመሳሰሉት የወልና የሁለትዮሽ ስምምነቶች አሁን አውሮፓን ቀጽፈው ለያዙት የስርዓትና የሽብር ስጋት ለመሳሰሉት ችግሮች የሚመጡን ሆነው አልተገኙም። እንደ አውሮፓ አቆጣጠር በ2000 ዓ ም የተፈረመውና በ2020 የሚያበቃው የኮቶኖ ስምምነት የአፍሪካን የካሪቢያንና የፓሲፊክ ሀገሮችን በማካተት ከአውሮፓ ህብረት ጋር በልማት በፖለቲካንና ኢኮኖሚ የሚደረጉ ትብብሮችን ለማሳደግ የራሱን አስተዋጽኦ ቢያደርግም የተፈለገውን ያህል ውጤት ግን እንዳላስገኘ ነው አስተያየት ሰጭዎች የሚናገሩት። ሰባ ዘጠኝ ሀገሮችን የያዘው የአፍሪካ ካሪቢያንና ፓስፊክ ሀገሮች ስብስብ ሁሉም ወይም አብዛኛዎቹ በቅኝ ገዢዎች ተይዘው የነበረ ከመሆኑ ውጪ ብዙም የጋራ ጉዳዮች የሌላቸው መሆኑ ለታየው ዝቅተኛ ውጤት እንደ አንድ ምክንያት በመሆን ይጠቀሳል። የቻይና በአፍሪካ ዘልቆ መግባትና መንሰራፋት፣ የፕሬዚዳንት ትራምፕ ለብቻ የመሄድ ፍላጎት እንዲሁም የብሪታንያ ከአውሮፓ ህብረት የመውጣት ውሳኔም ህብረቱ አፍሪካን አጥብቆ ለመያዝ የሚያስችለውን የውጭ ፖሊሲ እንዲያወጣ ካስገደዱት ምክንያቶች ውስጥ የሚጠቀሱ ናቸው። በመሆኑ በአሁኑ ወቅት በተለይ ለአውሮፓ ህብረት ጥያቄው ከአፍሪካ ጋር በምን ሁኔታና ስልት ብንሰራ ነው ያሉትን ችግሮች ለማስወገድና ወደፊት ሊመጡ የሚችሉትን ለመመከት የሚቻለው የሚለው ነው። አዲስ የጋራ ትብብርና እድገት ፖሊሲ ለመቀየስ በየደረጃው ከሚደረጉት ስብሰባዎችና ምክክሮች መካከል በቅርቡ በአይቨሪ ኮስት ዋና ከተማ አቢጃን የተደረገው አምስተኛው የአፍሪካና የአውሮፓ ህብረት መሪዎች የጋራ ጉባኤ አይነተኛው ነበር። የሁለቱ አህጉሮች መሪዎች ጉባኤ በየሶስት ዓመቱ የሚደረግ ሲሆን የዘንድሮ ጉባኤ ግን የሁለቱን ወገኖች ትብብር ወደ አዲስ አይነት ትብብር የሚያሸጋግር ወሳኝ ጉባኤ መሆኑን ነበር የአውሮፓ ህብረት የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞገሪኒ ከጉባኤው በፊት የገለጹት። የአሁኑ ጉባኤ ከተለመደው የእርዳታ ሰጪና ተቀባዮች ስብሰባ የሚለይ ነው። ይህ ጉባኤ በበርካታ ዓለም አቀፍ ጉዳዮች ላይ የጋራ አቋም ባላቸውና የጋራ አጀንዳ በሚያራምዱ የፖለቲካ አጋሮች መካከል የሚደረግ ጉባኤ ነው በማለት ስብሰባው አዲስ በእኩልነትና በጋራ ጥቅም ላይ የተመሰረተ ትብብርን ለመፍጠር ያለመ እንደሆነ አብራርተዋል። ቀደም ሲል የአውሮፓ ህብረትና አባል አገሮቹ የውጭ ግንኙነት ፖሊሲዎች ዴሞክራሲን ሰብአዊ መብትንና ነፃ ገበያን ማዕከል ያደረጉ እንደሆነ ነበር የሚገለጸው። ይሁን እንጂ እነዚህ መርሆች በህብረቱም ሆነ በአባል ሀገሮቹ በወጥነት ተግባራዊ እንዳልነበሩ ነው የሚታወቀው። በበርካታ የአፍሪካ ሀገሮች ሰብአዊ መብቶች ሲደፈሩ፣ ምርጫዎች ሲጭበረበሩ ህብረቱ አይቶ እንዳላየ ማለፉን የሰብአዊ መብት ድርጅቶች ደጋግመው አጋልጠዋል። በአሁኑ ወቅት ደግሞ እነዚህ መርሆች በስደተኞች በሽብርና የኢኮኖሚ ጥቅሞች አጀንዳዎች ተገፍተው ትኩረት የተሰጣቸው እንዳልሆነ ነው በተለይ የሰብአዊ መብት ድርጅቶች የሚተቹት። ብራስልስ የሚገኘው የአውሮፓ የልማት ፖሊሲ ማዕከል ምክትል ዳይሬክተር እና የአውሮፓና አፍሪካ ግንኙነት ተከታታይ ሚስተር ሀርት ላፖርት የአውሮፓ ህብረት ከአፍሪካ ጋር በሚያደርገው ግንኙነትና ትብብር እነዚህን ሴቶች ላይ ያላቸው መምጣቱን ያምናሉ። አውሮፓ አሁንም ለእነዚህ ሴቶች ግምት ይሰጣል፣ ግን በዴሞክራሲ መልካም ማስተዳደር፣ ሰብአዊ መብት በመሳሰሉት አጀንዳዎች ተግባራዊነት ላይ ችግሮች እንዳሉበት ነው በተከታታይ እየተስተዋለው በአሁኑ ወቅት የአውሮፓ ህብረት በሰብአዊ መብት አያያዛቸው ሲያወግዛቸው ከነበሩ መንግስታት ጋር ሳይቀር ለመስማማትና ለመስራት ፈቃደኛ ሲሆን እየታየ ነው በማለት ህብረቱን እነዚህን ሴቶች ለራሱ ችግሮች ቅድሚያ በመስጠት ይሁን ወይንም በሌላ የፖሊሲ ለውጥ ግን ችላ እያላቸው እንደሆነ አረጋግጠዋል። በስደተኞች ጉዳይም ቫሌታ ላይ የተደረሰው ስምምነትና ተግባራዊነቱ የሰብአዊ መብቶችን ድንጋጌዎች በመጨፈለቅ የተፈጸመ እንደሆነ ተደጋግሞ ተገልጿል። በእርግጥ የአፍሪካ ሀገሮችን ቢሆኑ ግንኙነቶቻቸው በየሀገሮቻቸው ኢኮኖሚያቸውን ሊያዳብሩና በተለይም ለወጣቱ ስራ ሊፈጥሩ በሚያስችሉ ስልቶች ላይ እንዲመሰረት ፍላጎት ሊኖራቸው ይችላል። ሆኖም ግን ለጊዜው የአውሮፓና አፍሪካ ግንኙነት በዋናነት በሰብአዊ መብቶችና ዴሞክራሲያዊ እሴቶች ላይ የሚመሰረት ሳይሆን ይልቁንም የአውሮፓን ኢኮኖሚና ደህንነት ስጋት ላይ ሊጥሉ የሚችሉ ጥቃቶችን ለመከላከል ይረዳሉ በሚባሉ ስልቶችና መርሆች ላይ እንደሚመሰረት ነው የሚታምነው። ያም ሆኖ የሚመሰረቱት ግንኙነቶችና የሚዘረጉት የጋራ ፕሮግራሞች የተፈለገውን ውጤት ለማስገኘት እንዳይችሉ የሚያደርጉ በርካታ ማነቆዎች እንዳሉባቸው ነው ጉዳዩን በቅርበት የሚከታተሉ ባለሙያዎች የሚናገሩት። አንዱ ችግር የአፍሪካ ህብረት ተቋማዊ ብቃትና አቅም ማነስ ሲሆን፣ ከአውሮፓ ህብረት በሚገኝ ድጎማ የራስን ህዝብ ጥቅምና ፍላጎት ለማስጠበቅ የሚያስችል ስራ ለመስራት እንደማይቻል ነው የሚታመነው። ሌላው ደግሞ በበርካታዎቹ የአፍሪካ ሀገሮች ያሉት መንግስታት ራሳቸው የእድገት ማነቆዎች እንደሆኑና የማህበራዊ ለውጥ መሰናክሎች መሆናቸው ነው እንደ ተንታኞቹ አስተያየት። በሌላ በኩል ግን በአፍሪካ እየታየ ያለው የህብረተሰብ በተለይም የወጣቱ ለውጥና እድገት እንዲሁም አንዳንድ የአፍሪካ መንግስታት የሀገራቸውንና ህዝባቸውን ጥቅም በማስቀደም አውሮፓውያንን እየተገዳደሩ መሆኑ ሚዛናዊ ፖሊሲ እንዲወጣ ሊረዳ ይችላል ተብሎም ተስፋ ይደረጋል። እንደ ሚስተር ላፖርት አስተያየት አዲስ በእኩልነት ላይ የተገነባን የትብብር ውል ተግባራዊ ለማድረግ አፍሪካውያኑ ከጥገኝነት ነፃ ወጥተው ተቋሞቻቸውን ማጠናከር ይገባቸዋል። አውሮፓውያን ደግሞ ይላሉ፣ እንደ አውሮፓውያን ልንታመንና ልንከበር የምንችለው ስለምንፈልገው ነገር ግልጽ ስንሆን መሆኑን ማመን ይኖርብናል። የአውሮፓ ህብረት ራሱን እንዲሁ መልካም አድራጊ አድርጎ ነው የሚያስበው እንጂ ፍላጎት እንዳለው እና ጥቅም እንደሚሻ አድርጎ አይደለም በማለት የአስተሳሰብ ለውጥ የሚያስፈልግ መሆኑን ገልጸዋል። በአጠቃላይም በ2017 ሲመከርበት የከረመው አፍሪካን የሚመለከተው የውጭ ፖሊሲ በዋናነት በአሁኑ ወቅት አውሮፓን ሰንገው የያዙትን የስደተኞችን፣ የሽብርተኝነትን፣ የሥራ አጥነትን ስጋቶች ለማስወገድና እንዲሁም እያደገ የመጣውን የብሔረተኞችን፣ የጸረ አውሮፓ ህብረት እንቅስቃሴ ለመግታት በሚያስችሉ ስልቶች ተቀምሮ በ2018 እንደሚወጣ ነው የሚገመተው። የኢትዮጵያና የአውሮፓ ህብረት ግንኙነት ከአፍሪካ ህብረት ጋር በሚደረስ የግንኙነት ማዕቀፍ የሚታይ ቢሆንም የሁለትዮሽ ግንኙነቱም እንደዚሁ በሁለቱ ሀገሮች ጥቅሞችና ከሁሉም በላይ ግን አሁን ኢትዮጵያ ውስጥ ባለው ሁኔታ እየተገፋ እንደሆነ የሚያሳዩ በርካታ ምክንያቶች አሉ። ኢትዮጵያ በብዙ ሺህ የሚቆጠሩ ስደተኞች የሚወጡባት ቢሆንም በብዙ ሺህ የሚቆጠሩ ስደተኞችን ደግሞ በማስተናገድም ትታወቃለች። በዚህ በኩል የአውሮፓ ህብረት የምታስተናግዳቸውን ስደተኞች እዚያው እንድትይዝለት የሚመልሳቸውንም ደግሞ እንድትቀበል የሚፈልግ ሲሆን ለዚህም በርካታ ገንዘብ የተመደበላት መሆኑ ታውቋል። አካባቢውን ከማረጋጋት አንጻር ኢትዮጵያ በሶማሌና አካባቢው ሀገሮች የምትጫወተው ሚናም በተለይ በአውሮፓ ህብረት ሲወደስላት ቆይቷል። ይሁን እንጂ በአሁኑ ወቅት በተለያዩ አገሪቱ አካባቢዎች በመንግስት ላይ የተነሱት ተቃውሞዎችና ትውከቶች ህብረቱን ያሳሰቡት መሆኑን ደጋግሞ ሲገልጽ ተሰምቷል። ስጋቱ አገሪቱን ወደ ችግር ስለሚከታት ብቻ ሳይሆን አካባቢው ከተናጋ ስደቱም ላይገታና የደህንነት ስጋቱም ሊጨምር ስለሚችል እንደሆነ ይገመታል። የህብረቱ ቃል አቀባይ ወዘሪት ካትሪን ሬይ እንደገለጹት የአውሮፓ ህብረት ችግሮቹ በሁሉ አቀፍ ውይይት መፈታት ይኖርባቸዋል ብሎ ያምናል። ፖ ስ ህዝቡን ተቃውሞና ቁጣ ማስታገስ የሚቻለው ሁሉም ባለድርሻ አካላት የሚሳተፉበት ሁሉ አቀፍ ውይይት ሲደረግ ብቻ እንደሆነ እናምናለን በማለት መንግስት ፈጥኖ ይህን ያደርግ ዘንድ ህብረቱ እያሳሰበ እንደሆነ አስታውቀዋል። እናም 2018 የአውሮፓ ህብረት የኢትዮጵያ ፖሊሲ ህብረቱ እስካሁን ለኢትዮጵያ መንግስት በነበረው ገጽታ ሳይሆን ዛሬ በአገሪቱ ባለው የፖለቲካ ሁኔታና ህዝባዊ ትግል አንጻር የሚቀየስበት ዓመት ሊሆን ይችል ይሆናል። አድማጮች፣ በዚሁ የዛሬውን የአውሮፓና ጀርመን ሳምንታዊ ዝግጅት እናበቃለን። ገበያ ንጉሴ ነኝ፣ ለዶቼ ቬሌ ራዲዮ ብራስልስ